አውሮፓና ጀርመን ኤርትራ እንደ አገር ከተመሠረተች በቅርቡ የአምስት ዓመት ጉዞዋን ደፍናለች። በ1980ዎቹ ለፖለቲካና ለኢኮኖሚ እድገት አንግባ የተነሳች ኤርትራ በጉዞዋ ከባድ ፈተና አጋጥሟታል። ሀገሪቱን የሚያስተዳድረው መንግስት ዜጎች ላይ ከረር ያለ የአስተዳደር ስልት መከተሉ እስካሁን ዜጎችና መንግስት ሊመራ የሚችል ሕገ መንግስት ቦታ ላይ አለመኖሩ እንዲሁም የውጭ ጉዳይ ፖሊሲዋ አገሪቱ ከሌሎች አገር ጋር ሊኖራት የሚችለውን ግንኙነት በከፍተኛ እንደቀነሰ ዘገባዎች ያመለክታሉ። በዚህም ምክንያት ኤርትራ በሰብዓዊና በዲሞክራሲያዊ መብት መጣስ ትተቻለች፣ አገሪቱም ለስደት ቀውስ ተዳርጋለች። በዚህም ጉዳይ ላይ ለመወያየት የኤርትራ ልዑካን ከጀርመን ባለስልጣኖችና ባለሙያዎች ጋር ባለፈው ሳምንት በቤርሊን የተዘጋጀው የፖዲየም ውይይት አድርጓል፣ ቱ ካል ኤሪትሪያ። ኤርትራን ከሰሜን ኮሪያ ጋር ማወዳደር በሕይወት ዘመኔ ሰምቼ የማላቀው ትልቅ ስህተት ነው። የትኛውም አሳቢ የሆነ ፖለቲከኛ ይህንን አገላለጽ መጠቀም የለበትም፣ ምክንያቱም ውሸት ነውና። ይህን ያሉት የጀርመን ፖለቲከኛና የጀርመን አፍሪካ ድርጅት ፕሬዝዳንት ዶክተር ኡሺ አይድ ሲሆኑ ይህንንም ያሉት የኤርትራን የፖለቲካና ና የኢኮኖሚ ነባራዊ ሁኔታ በተመለከተ በቤርሊን ከተማ በሃምቦልት ካሬ አዳራሽ የተዘጋጀው የፖዲየም ውይይት ላይ ለመክፈቻ ንግግራቸው ተጠቅሞ ነው። ባለፈው አሙስ ዕለት የተካሄደው ይህ ውይይት በኤርትራ የውጭ ጉዳይ ሚኒስቴር በአቶ ኦስማን ሳሌ የሚመራው ልኡካን የፕሬዝዳንት ኢሳያስ አፍወርቅ አማካሪ የሆኑት አቶ የማነ ገብረአብን ጨምሮ የብሔራዊ ልማት ሚኒስቴር የሆኑት ዶክተር ጊዮርጊስ ሚኒስተር ሚካኤል አሳትፏል። በጀርመንም በኩል ከውጭ ጉዳይና ከፓርላማ ከሚዲያ እንዲሁም መንግስታዊ ያልሆኑት ድርጅቶችን አሳትፏል። የኤርትራን ጉዳይ በቅርበት የሚከታተሉ ባለሙያዎች ኤርትራን ከሰሜን ኮሪያ ጋር ማወዳደሩ ዝም ብሎ ከሰማይ የወረደ እንዳልሆነ ይናገራሉ። ኤርትራ እንደ ሰሜን ኮሪያ የኒውክለር ጦር መሳሪያ እስከ አፍንጫ ባትታጠቅም፣ እንዲሁም ለምዕራባዊያን ስጋት ባትሆንም ኤርትራን ከሰሜን ኮሪያ ጋር ማወዳደሩ በተወሰነ መልክ እንደሆነ በተለይም በሰብአዊና ዲሞክራሲያዊ መብቶች ረገጣ እንዲሁም ራሷን በፖለቲካም ሆነ በኢኮኖሚ ከውጭ ግንኙነቶች ራሷን ማግለሏ እንደሆነ የሚከራከሩም አልጠፉም። ብዙ ተቺዎችም ኤርትራ መድበለ ፓርቲ ማቀፍና በ1989 የረቀቀው ህገ መንግስት ስራ ላይ መዋል ያልቻለችበት ምክንያት ለምንድን ነው ብሎ ሳይጠይቁም አላለፉም። የኤርትራ ፕሬዚዳንት አማካሪ የሆኑትና የገዢው ፓርቲ ኃላፊ የሆኑት አቶ የማነ ገብረአብ ለዚህ መልስ አላቸው። አፍሪካ ፖለቲካል ጋቨርናንስ የቅኝ አገዛዝ ካበቃለት ጊዜ ጀምሮ በአፍሪቃ ያለው የፖለቲካ አስተዳደር እኛን በጣም ያሳስበናል። የመድብለ ፓርቲ ስርዓት ብዙ ቦታዎች አልተሳካም። ለምሳሌ የእኛ አጎራባች ሀገር የሆነችው ኢትዮጵያ ብዙ የፖለቲካ ፓርቲዎች ቢኖሯትም የህዝቡን ፍላጎት ለማሟላት በረጅም ርቀት ላይ ትገኛለች። የእኛ ፍላጎት አንድ ህዝቡን ያማከለ የአገዛዝ ስልት መመስረት ነው። በዚህም የዜጎች እኩልነትና ሰብአዊ መብቶች የሚከበርባት ሀገር መገንባት ነው። እኛ የምንፈልገው የአገሪቱን ሁኔታና የህዝቡን ፍላጎት ግምት ውስጥ ያስገባ የፖለቲካ ስርዓት መገንባት ነው። አሁን እኛ ያለንበት የሙከራ ደረጃ ላይ ነው። ቢሆንም እንዲህ አይነቱን የፖለቲካ ስርዓት ለኤርትራ መገንባት እንቀጥላለን። ኤርትራ 25 ዓመት በፊት ያረቀቀችው ህገ መንግስት እስካሁን ስራ ላይ ያልዋለበት ምክንያት ለምንድን ነው? በአብዛኛው የአፍሪቃ ሀገር በህገ መንግስቱ ላይ የተጻፈውና በመሬት ላይ የሚደረገው ሰማይና ምድር ነው። አብዛኛው የአፍሪካ ሀገር ፕሬዚዳንቱን በስልጣን ላይ ለማቆየት ሲባል ህገ መንግስታቸውን ይለዋውጣሉ። ለእኛ ህገ መንግስት ማለት ዘላለም የሚኖር ሰነድ ነው። ህገ መንግስት ለእኛ በቀጣይ የሚኖር ነው። በ1991 ዓ ም ህገ መንግስቱ በኤርትራ ሲጸድቅ አሁን ሀገሪቱ ውስጥ የሚኖሩ ከ60 እስከ 70 በመቶ የሚሆኑ ወጣቶች የሂደቱ አካል አልነበሩም። ለዚህም ነው ለሁሉም የህዝቡ አካል እኩል እድል ዳግም መስጠት የምንፈልገው። ለዚህም ሁሉም አቀፍ የሆነና የእኛን ጉዳይ ያማከለ ህገ እንዲዘጋጅ እንጥራለን። ኦፖርቹኒቲ ቱትራይ ቱክራፍት ኮንስቱሽን ትዝ ሱትድ ጌን ቱአውር ኦውን ኮንዲሽንስ በስደተኛ ቀውስ ኤርትራ በነ ሶሪያ አፍጋኒስታን ኢራቅና ሶማሊያ ተርታ ትገኛለች ለዚህም ቀውስ እንደ አንድ ምክንያት የሚጠራው በሺ የሚቆጠሩ ወጣቶች በአስገዳጅ የመከላከያ አገልግሎት እንዲሰጡ መደረጋቸው እንደሆነ ዘገባዎች ያመለክታሉ በቅርቡ የኤርትራ ባለስልጣናት አገልግሎቱን ከአስር እና ከዛ በላይ የነበረውን ወደ 18 ወር ብቻ ለመገደብ ቃል ቢገቡም ተፈጻሚነት አላገኘም አቶ የማነ መንግስት አቋሙን ያልቀየረበት ምክንያት ለዶይቼ ቬለ እንዲ እንዲያብራራሉ ሰዎችን ከብሔራዊ አገልግሎት ማሰናበት ቀላል ነገር ነው። ግን ከተሰናበቱ በኋላ ምን ይፈጠራል? ለእነሱ ስራ መፈለግ አለብህ። መንገድ ላይ ዝም ብልህ አትጥልም። ስራ ሊኖራቸው ይገባል። ሁለተኛ፣ በዓለም አቀፍ ደረጃ የሚታየው የስደት ሁኔታ ሰዎችን ከብሔራዊ አገልግሎት ማሰናበት ማለት አገራቸውን ለቀው ወደ አውሮጳ እንዲመጡ በር ይከፍትላቸዋል። ተቺዎች በመሰረቱ ብሔራዊ ወይም የመከላከያ አገልግሎት ለስደቱ ትልቅ ምክንያት ነው ብሎ በሚከራከሩበት ወቅት አገልግሎቱ እንዴት ስደት ልተጋ ይችላል ብዬ አቶ የማነን ጠየቅኳቸው። ስደት በብዙ ምክንያቶች ሊከሰት ይችላል። ይህም የአውሮጳ ሀገሮች ስደተኞችን የሚስቡበትና ለኤርትራውያኖች አስቸኳይ የፖለቲካ ጥገኝነት መስጠት ይገኝበታል። ግን ብሔራዊ አገልግሎት የአገርን ግንባታ በተመለከተ በጣም አስፈላጊ ቅር ነው። ያለውንም ዋጋ አረጋግጧል። እኔ እንደማስበው ሌሎች የአፍሪቃ ሀገሮች ሊማሩበት ይገባል። እኔ እንደማምነው የአውሮጳ ሀገሮች ብሔራዊ አገልግሎትን ድጋሚ ስራ ላይ ለመዋል እያሰቡበት ይገኛሉ። ይህን የአቶ የማነ አገላለጽን ያልተቀበሉት የኤርትራ ሴቶች ኔትወርክ ወክሎ በውይይቱ ላይ የተገኙት ዶክተር አልማዝ ዘራይ በበኩላቸው እንዲህ ይላሉ። ይህ የሚያስቅ ነው። ሁሌም አቶ የማነስ ለብሔራዊ አገልግሎት ሲናገሩ ነገሩ ቀልድ እየሆነ ነው። ባለፈው ዓመት በአንድ ውይይት መድረክ ላይ አቶ የማነ የኤርትራ መንግስት የአገልግሎት ዘመኑን እንደሚቀንስ ተናግረው ነበር። ግን ዛሬ የሚናገሩት የብሔራዊ አገልግሎት ለአገር ግንባታ ወሳኝ መሆኑን ነው። ሁሌ እነዚህ የመንግስት ተወካዮች ወደዚህ ሀገር ሲመጡ የአገሪቱን ነባራዊ ሁኔታ የማይገልጽ አዲስ ቃል መፍጠር ይሞክራሉ። ይመስለኛል ከራስ ክህደት ችግር ውስጥ መውጣት አልቻሉም። ያለውን ችግር ተረድተው ቢቀበሉ ኖሮ መፍትሄ ለመስጠት አይከብዳቸውም ነበር። ብሔራዊ አገልግሎት ወደ 18 ወር መቀነስ አለበት። አቶ የማነ ለሰዎቹ ደሞዝ መጨመሩን ነው የሚናገሩት። እዚህ ላይ ጉዳዩ ወጣቶችን አሰናብቶ የራሳቸውን ኑሮ እንዲኖሩ ማድረግ ብቻ ነው። በኢኮኖሚው መስክ ቢሆን ኤርትራ በአንድ ወቅት የአፍሪቃ ሲንጋፖር ለመገንባት ብታልምም ህልሙ አልተሳካም ብሎ የሚናገሩም አሉ። አገሪቱ በግብርና ብትተዳደርም ከውጭ የሚላከው ገንዘብ ላይ ኢኮኖሚው ተደግፎ እንዳለ ይነገራል። ከውጭ ዓለም ጋር ያላት የልማት እርዳታ በተመለከተ አቶ የማነ እንዲህ ይላሉ ፎረን አሲስታንስ ኦር ኮኦፕሬሽን ፕሮግራምስ፣ እስካሁን ኤርትራ ትርጉም ያለው የውጭ እርዳታም ሆነ የትብብር ፕሮግራሞች የላትም። በዓለም አቀፍ ደረጃ ወደ ኤርትራ የሚመጡ የትብብር እርዳታ በዓመት 30 ወይም 40 ሚሊዮን ዶላር ነው። የማዕድኑ ዘርፍ በጣም ትንሽ የሆነ ገቢ ነው ለመንግስት እያስገኘ የሚገኘው። ምክንያቱም አሁን ያለን አንድ ማዕድን ብቻ ነው። ከማዕድን የምናገኘው ገቢ በዓመት ወደ 250 ሚሊዮን ዶላር ነው። ይህም የአገሪቱን የነዳጅ ወጪ እንኳን አይሸፍንም። በውይይቱ ላይ የተገኙት በዶችቬሌ የአማርኛ አገልግሎት ኃላፊ ሉድገር ሻዶምስኪ ኤርትራ ምን ያህል ሬሚተንሲ ወይም ከውጭ የሚመጣው ገንዘብ ላይ ተደግፋ እንዳለች እንዲህ ይናገራሉ። ኤርትራ ብዙ የውጭ ምንዛሪ ትፈልጋለች። ይህም በዋናነት ከዳያስፖራ በሚገኘው ገንዘብ ላይ ተደግፎ ይገኛል። የኤርትራ ወጣቶች ወደ አውሮፓና አሜሪካ ሄደው የሚያስፈልገውን ገንዘብ እንዲልኩ የሀገሪቱ መንግስት ፍላጎት ነው እስከመባል ደርሷል። ይሁን እንጂ በሀገሪቱ ያለው የሰብአዊና የዲሞክራሲያዊ መብቶች ረገጣ ከውጭው ዓለም እርዳታ እንዳታገኝ አድርጓታል የሚሉም አልጠፉም። በጀርመን የፓርላማ አባል የሆኑትና እንዲሁም የኤርትራን ጉዳይ በቅርበት የሚከታተሉ ክሪስቶፍ ሽትሬሳ ይህን በተመለከተ እንዲህ ይላሉ። የፖለቲካና የሲቪክ መብቶች መከበራቸውን እስካላረጋገጥን ድረስ ለኤርትራ ብቻ ሳይሆን ለማንኛውም ሀገር የልማት ትብብር አናደርግም። በቅርብ ጊዜ የአውሮፓ ህብረት ስደተኞችን ለመቆጣጠር በሚሊዮኖች የሚቆጠሩ ገንዘብ ለኤርትራ ለመስጠት መዘጋጀቱ ዘገባዎች አመልክቷል። ይሁን እንጂ ይሰጣል የተባለው ገንዘብ የኤርትራን መንግስት መብቶችን ለመጣስ ጉልበቱን ያጠናክርለታል ብሎ የሚሰጉም አልጠፉም። ይህን ስጋት የሚጋሩት ሽትሬሰር ገንዘቡ የስደትን ምንጮች ለማድረቅ መሰጠት እንዳለበት ጠቅሶ የገንዘቡ አጠቃቀም ላይ ቁጥጥር መደረግ እንዳለበትም አሳስቧል። ዶክተር አልማዝም በበኩላቸው እንዲህ ይላሉ በዋናነት ያለውን ሁኔታ በተመለከተ የኤርትራ መንግስት የራሱን ትክክለኛ ግምገማ አድርጎ ራሱን ለማስተካከል መዘጋጀት አለበት። እስካሁን ባለው ሁኔታ መንግስት ዝግጁ አይደለም። ስለዚህ ይህ እየሆነ እያለ በሚሊዮን የሚቆጠር ዶላር ቢመጣም ምንም ሊለወጥ አይችልም። በጀርመን ውጭ ጉዳይ ሚኒስቴር ከሰሃራ በታች ላሉት ሀገሮች ተወካይ የሆኑትም ጊዮርግ ሽሚት በአገሪቱ ያለውን ሁኔታ በተመለከተ እንዲህ ይላሉ። እኔ እንደማስበው ኤርትራውያን ዳቦም ፍትህም ተርበዋል። እንግዲህ አድማጮች የኤርትራን የፖለቲካና የኢኮኖሚ ነባራዊ ሁኔታን በተመለከተ አጠር ያለ ፕሮግራም ያዘጋጀው እስከዚህ ነበር። በሌላ ርዕስ በዚሁ ፕሮግራም እንደምትከታተሉን ተስፋ አለኝ። ከእናንተ ጋር መርጋ ዮናስ ነበርኩ። ቸርን ሰንበት